ይህ የአሜሪካ ድምፅ ነው። በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቪኦኤ ኢትዮጵያ ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ታሳስ 15 2015 ዓ ም ዝግጅታችን ጀመረ። ጤና ይስጥልን፣ የተከበራችሁ አድማጮቻችን እንደምናመሻችሁ። የምሽቱ አስተናጋጅ ኤደን ገረመው ነኝ። በዚህ ምሽት ይዘንላችሁ የቀረብነው የሙሉ ሰዓት ልዩ ውይይት ነው። ኢትዮጵያ የሰላም መንገዶች በሚል ርዕስ የተሰናዳው የአንድ ሰዓት ተኩል ውይይት እጅግ የተለያዩ ሀሳቦች ያሏቸው ትውልደ ኢትዮጵያውያን ሀሳቦቻቸውን በአንድ መድረክ ተገናኝተው ስቱዲዮ ተቀምጠው እንዲያንሸራሽሩ ጋብዘናል። የዚህን ውይይት የመጀመሪያ ክፍል ለዛሬ ለሬዲዮ አድማጮቻችን በድጋሚ ዘንላችኋል። ሙሉ ሰዓቱን ወደሚወስደው ውይይት ከማለፋችን በፊት ግን ዋና ዋና የዓለም ዜናዎችን እናስደምጣችሁ። እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ስመኝሽ የቆየ ነኝ። በደቡብ ምስራቅ ኒጀር በናይጄሪያ ድንበር አቅራቢያ በተፈጠረ ግጭት አምስት የቦኮ ሀራም ጂሃዲስት ተዋጊዎች መገደላቸውን እንዲሁም ሁለት የኒጀር ወታደሮች መቁሰላቸውን የአካባቢው ባለስልጣናት አርብ ዕለት አስታወቁ። ወታደሮቹ ከጂሃዲስት ተዋጊዎቹ ጋር የተጋጩት በዲፋ ክልል ውስጥ በሚገኙት ባግዊና፣ ቾንጓ በተሰኙ ከተሞች ውስጥ ነው። ባለፈው ወር ክልሉን እንዲያስተዳድሩ የተሾሙት ሳሚን ዩኑስ እንዳሉት በአሁኑ ሰዓት ወታደራዊ ኃይሉ ሙሉውን አካባቢ እየተቆጣጠረ ነው። ለበርካታ ሳምንታት ግጭት ሳይታይበት የሰነበተው የዲፋ ክልል በዚህ ዓመት ከዮቤ ወንዝ በተነሳ ጎርፍ ከፍተኛ ጉዳት ደርሶበታል። ከቦኮ ሐራም ስጋት በተጨማሪ ኒጀር በምዕራብ በታላቁ ሰሃራ ከሚገኘው እስላማዊ መንግስት ጨምሮ ከሳሄሊያን ጂሃዲስት ቡድኖች ተደጋጋሚ ጥቃት ይደርስበታል። በዲፋ ክልል 300 ሺህ ናይጄሪያን ስደተኞችና ሌሎች ቦኮ ሐራምን እና እስላማዊ መንግስት በምዕራብ አፍሪካ የሚያደርሰውን ጥቃት ሸሽተው የተሰደዱ የሀገር ውስጥ ተፈናቃዮች ይኖሩበታል። በዩናይትድ ስቴትስ አብዛኛው የሀገሪቱ ክፍል የተከሰተው ለህይወት አስጊ ቀዝቃዛ የአየር ሁኔታና አደገኛ የነፋስ ቅዝቃዜ መንቀሳቀስ ላልቻሉ መንገደኞች ከቤት ውስጥ ለሚሰሩ ግለሰቦች ከብቶችና የቤት ውስጥ እንስሳት ህይወት አስጊ ነው ሲል የሀገሪቱ ብሔራዊ የአየር ሁኔታ አገልግሎት ዛሬ አስታወቀ። መጓዝ ካለባችሁ ወይም ወደ ውጭ የሚያስወጣ ጉዳይ ካለባችሁ ተደራራቢ ልብስ መልበስ፣ ሙሉ የሰውነታችሁን ቆዳ በተቻለ መጠን መሸፈንና ለክረምት የሚያገለግሉ የደህንነት እቃዎችን በመኪናችሁ በማስቀመጥ ለከፍተኛው ቅዝቃዜ ተዘጋጁ ሲል የአየር አገልግሎቱ ባወጣው መግለጫ አስታውቋል። በአንዳንድ አካባቢዎች ከቤት ውጪ መሆን በደቂቃዎች ውስጥ ወደ በረዶነት ወደሚቀየር አየር ሊያጋልጥ እንደሚችልም አመልክቷል። በአሜሪካ መሰረታዊ አገልግሎቶችን አጠቃቀም የሚከታተለው ፓወር አውትሬጅ የተሰኘ ድህረ ገጽ እንዳስታወቀው የኃይል መቆራረጥ ወደ 1.4 ሚሊዮን መኖሪያ ቤቶችና የንግድ ተቋማት በጨለማ እንዲዋጡ አድርጓል። በቴኔሲ ግዛት የሚገኘው ትልቁ የሕዝብ መሰረታዊ አገልግሎት አቅራቢ ተቋም የጠፋው መብራት አርብ ለት ምሽት መመለሱን ቢያስታውቅም ህብረተሰቡ ኃይል እንዲቆጥብ አሳስቧል። በጆርጂያ ክፍለ ግዛት በአትላንታና በሰሜናዊው የግዛቱ አካባቢ የሚኖሩ በመቶዎች የሚቆጠሩ ሰዎችም እንዲሁ መብራት ያልነበራቸው ሲሆን ያለ ሙቀት ከዜሮ በታች ወደሆነ የንፋስ ቅዝቃዜ ሊጋለጡ እንደሚችሉ ተዘግቧል። በተጨማሪም ፍላይታዌር የተሰኘው በረራዎችን የሚከታተል ድህረ ገጽ አርብ ዕለት ወደ ዩናይትድ ስቴትስ እና ከዩናይትድ ስቴትስ ውጭ የሚደረጉ ወደ አምስት ሺህ የሚጠጉ በረራዎች በቅዝቃዜው ምክንያት መሰረዛቸውን አስታውቋል። ይህም በርካታ መንገደኞች ነገ ለሚከበረው የገና በዓል ወደ ቤታቸው መሄድ እንዳይችሉ አስተጓጉሏቸዋል። ወደ ሞቃታማ አካባቢዎች በከፍተኛ ሁኔታ እየገፋ የሄደው የአርክቲክ አየር በምስራቃዊው የአሜሪካ ክፍል በከፍተኛ ሁኔታ የተሰራጨ ሲሆን የሙቀት መጠኑ ከ25 እስከ 35 ዲግሪ ከአማካይ በታች እንደሚሆን የአየር ሁኔታ አገልግሎቱ ጨምሮ አስጠንቅቋል። የኢራን ጠቅላይ ፍርድ ቤት ሞት የተፈረደባቸውን ሁለት ተቃዋሚዎች ይግባኝ ተቀብሏል። የኢራን ጠቅላይ ፍርድ ቤት የሞት ፍርድ የተፈረደባቸው ሁለት ተቃዋሚዎች ከፍተኛው ፍርድ ቤት ጉዳያቸውን ያጣራበት ሂደት ጉድለት ነበረው በማለት የይግባኝ ጥያቄያቸውን መቀበሉን ነው የሀገሪቱ የፍትህ አካላት ዛሬ አስታወቁት። የፍትህ አካሉ ዜና ወኪል የሆነው ሚዛን የዜና አገልግሎት በምርመራ ጉድለቶች ምክንያት ጠቅላይ ፍርድ ቤቱ እንደገና እንዲመረመር ወደ ተመሳሳይ ፍርድ ቤቶች መርቷቸዋል ሲል ዘግቧል። አድማጮች፣ ለሰዓቱ የያዝናቸው ዜናዎች እነዚህ ናቸው። ከቀሪዎቹ የቅዳሜ መሰናዷችን ጋር መልካም ቆይታ የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ የሚተላለፍላችሁን የቅዳሜ ምሽት ዝግጅት ነው። በመግቢያችን ላይ እንዳስተዋወቅ ነው፣ አሁን በቀጥታ ወደ ውይይት ነው የምናልፈው። በአሜሪካ ድምጽ የቴሌቪዥን ስቱዲዮ 47 ወደ ተካሄደው ውይይት ልመልሳችሁ። አሉላ ከበደና እንግዶቹ ይቀበሉናል። መልካም ቆይታ። ለድፍን ሁለት ዓመታት በዘለቀ የከፋ ግጭት ብዙ ጉዳት ደርሷል። በሁሉም አካባቢዎች የተፈናቀሉ ሚሊዮኖች ከስቃይና ከእንግልት የሚታደግ ደራሽና አጋዥ ዛሬ ይሻሉ። በአካልም በስነ ልቦናም ላይ የደረሰው ቁስልና ህመም ሕክምናና እንክብካቤ ይሻል። ለዚህ ሁሉ ታዲያ ቁልፉ ሰላም ነው። የሰሞኑ ነፋስ ተስፋን የፈነጠቀ ይመስላል። ዘላቂና እውን ይሆን ዘንድ ምን ይጠይቅ ይሆን? ኢትዮጵያ የሰላም መንገዶች በዚህ ጥያቄ ላይ ተንተርሶ የተሰናዳ ዝግጅት ነው። በተለይ በውጭ ሀገር የሚኖረው ትውልድ ኢትዮጵያ በትውልድ ሀገሩ ላይ ሰላም እንዲሰፍን፣ አንድነቷና ልዑላዊነቷ እንዲጠበቅ፣ ወደ ልማትና እድገት እንዲዘልቅ ሊያግዝ የሚችል ገንቢ ሚና ሊጫወት ይችል ይሆን? በግጭቶች ተጠምደው ከቆዩ የተለያዩ የኢትዮጵያ ማህበረሰቦች የወጣችሁ የተለያዩ ሀሳቦችም ያሏችሁ ትውልደ ኢትዮጵያ ናችሁ። ፋይዳችሁ ምንድን ነው? ሀሳባችሁን አንሸራሽሮ ግድያዎች እንዲቆሙ፣ ለሰላም ለአብሮነትና ለእድገት እንቅፋት ይሆናሉ የምትሏቸውን ሁነቶችና አድራጎቶች አጉልታችሁ ለማሳየት አማራጭ የምትሏቸውን መፍትሄዎች፣ ሀሳቦች ለመሰንዘር እነሆ እድል የምታገኝበት መድረክ ነው። እንኳን ደህና መጣችሁ። መልካም የውይይት ጊዜ። የመድረክ ተወያይ እንግዶቻችን አቶ ሄኖክ አበበ የህግ ትምህርትም አጥንተዋል። አቶ ሄኖክ ከኢትዮጵያ ጉዳዮችም በጥናት ላይ ቆይተዋል። አሁን የሚኖሩት እና የሚሰሩት እዚህ ዋሽንግተን ዲሲ አካባቢ ነው። ወይዘሪት መዓዛ ግደይ የዓለም አቀፍ ግንኙነት ባለሙያና ኦምና ትግራይ በተባለ የትግራይ ተወላጆች መብት ተሟጋጅ ዓለም አቀፍ ድርጅት የማህበረሰብ አደራጅ ናቸው በትግራይ የመጀመሪያው የነጻ ሴቶች መብት ንቅናቄ ተባባሪ መስራችም ናቸው። ረዳት ፕሮፌሰር ኢታና ሀብቴ በተፈጥሮ አካባቢ ታሪክ በኢትዮጵያና በአፍሪካ ቀንድ የፖለቲካ ታሪክ እንዲሁም በኦሮሞ የኢትዮጵያ ታሪክ ጽሁፎች ምርምሮችን ያካሄዳሉ። በጄምስ ማዲሰን ዩኒቨርሲቲ ረዳት ፕሮፌሰር የሆኑት ዶክተር ኢታና የአፍሪካ ታሪክና የዓለም ታሪክ መምህርም ናቸው። የስካይፕ እንግዶቻችንም አሉ። ዶክተር ደረሰ ጌታቸው በኒውዮርኩ የኤዮና ኮሌጅ የህብረተሰብ ጥናት እንዲሁም እድገትና ጥናት ትምህርት ክፍል መምህር ናቸው። የማህበረሰብ፣ የሰው ዘር፣ የብሔረሰቦች ግንኙነት፣ የከተማ ኗኗር፣ ቤተሰብና ማህበረሰብ እንዲሁም ማህበራዊ ችግሮች ላይ ያተኮሩ ትምህርቶችን ያስተምራሉ። አቶ አለማየሁ ፈንታው የህግ ባለሙያና ተንታኝ ናቸው። በመቀሌ ዩኒቨርሲቲ ህገ መንግስታዊ ህግ፣ ፌዴራሊዝምና የሰብአዊ መብቶችን አስተምረዋል። የግጭት ትንታኔና አፈታት ጥናት አዋቂም ናቸው። ዶክተር አለማየሁ ብሩ የፖለቲካ ፍልስፍና አዋቂ ናቸው። በቨርጂኒያ ግሎባል ዩኒቨርሲቲ እና በአዲስ አበባ ዩኒቨርሲቲ ፍልስፍና አስተምረዋል። በውይይቱ ለመታደም እዚህ ስቱዲዮ የተገኛችሁ ታዳሚዎቻችንን እንኳን ደህና መጣችሁ። የሚቀጥለው አንድ ሰዓት ድረስ ሊዘልቅ የሚችለው ውይይታችን መልካም እንደሚሆን እናንተም ጥሩ ጊዜ እንደሚኖራችሁ ተስፋ አድርጋለሁ። እንኳን ደህና መጣችሁ። ዩናይት ስቴትስ ውስጥ የሚኖረው ትውልደ ኢትዮጵያ ከትውልድ ሀገር ውጭ ከሚኖረው ኢትዮጵያ ዳያስፖራ እጅግ ግዙፉ ነው። በዚህ ግዝፈቱና አሜሪካ በዓለም ፖለቲካና ምጣኔ ሀብት ውስጥ ባላት ቦታ ምክንያት ድምፁን ለዓለም አቀፍ ማህበረሰብ በክፉም በደጉም በማሰማት በኩል ጎላ ብሎ ይታወቃል። በቀውሱ ሁለት ዓመታት የተጫወተውን ድርሻ ያህል አሁን ሰሜን ኢትዮጵያ በሚስተዋለው የሰላም ድባብ ላይ ትርጉም ያለው ሚና ይኖረው ይሆን? አንዳንድ ትውልደ ኢትዮጵያ አሜሪካውያንን ጥቂት ሀሳቦች የያዘውን አጭር ቅንብር እናሰማና ወደ ዛሬው መድረክ እንመለሳለን ነው። ዩናይትድ ስቴትስ ውስጥ የሚኖሩና የተለያዩ ማህበረሰቦች አባላት የሆኑ ብዙ ቁጥር ያላቸው ትውልደ ኢትዮጵያ በፌዴራል መንግስቱና በህወሀት መካከል ለሁለት ዓመታት የዘለቀውን ግጭት በሰላም ለመፍታት የተደረሰውን ስምምነት በደስታ እንደሚቀበሉ በተለያዩ አጋጣሚዎች ተናግረዋል። በእርግጥ የድጋፍ ይሁን የተቃውሞ ድምፅ ያላሰሙም አሉ። የትግራይ ተወላጁ አቶ ወልዳይ መስፍን የቨርጂኒያ ነዋሪ ናቸው። የጦርነቱ መቆም በአጠቃላይ ችግር ላይ ላለው የትግራይና የኢትዮጵያ ህዝብ በጣም ጥሩ ነው ብለው ያምናሉ። ግን ደግሞ ይላሉ ጥፋተኛ የህግ የማቅረብ ሂደቱም ላይ ጥያቄ የሚያስነሳ ነገር ነው። በተጨማሪም የኤርትራ ሰራዊት አሁንም በትግራይ መሬት ላይ ነው ያለው። እንዲሁም ከስምምነቱ በኋላ መደረግ የነበረባቸው ነገሮች አሉ፤ የኢንተርኔት መከፈት፣ የስልክ ግንኙነት በጣም ቀላል የሆኑ እነዚህም ስላልተሰሩ ይህ ሰላም ስምምነት እውነት ነው ወሰኙ ነገሮች አሉ። በኢትዮጵያ ትግራይ ክልል ዋና ከተማ መቀሌ የሚኖሩ ወጣቶችና ህጻናት ባለፈው ሳምንት ሰላማዊ ሰልፍ አካሂደው የሰላም ስምምነት በቅርቡ ወደ ትምህርት ቤት እንዲመለሱ እንደሚያስችላቸው ተስፋቸውን ገልጸዋል። እኔ የሚያስደስተኝ ሰላም መኖሩ እንደገና ወደ ትምህርት ቤት መመለሴ፣ የተፈናቀሉትም ወደ ቤታቸው መመለሳቸው፣ የታመሙትም መድኃኒት ማግኘታቸውና ተጨማሪ ረሃብና ሞት የማይኖር መሆኑ ነው። ሆኖም ይህንን የሰልፍ ዘገባ ያጠናቀረው አሶሺየትድ ፕሬስ የሰላም ስምምነት ላይ ቢደረስም በአፈጻጸሙ ዙሪያ አንዳንድ ጥርጣሬዎች እንዳሉ በዘገባው አመልክቷል። ስለ ድርድሩ ግልጽነት ተፈጻሚነትና የሀገሪቱ የሰላምና ደህንነት የአንድነቷና የሉዓላዊነቷም ዕጣ ፈንታ እንደሚያሰጋቸው የሚገልጹም ጥቂት አይደሉም። ሁሉም ሕዝብ ያወቀውና አገራችን ሁሉም የተሳተፈበት ድርድሩ ነው ግልጽ የሆነ ነገር ቢሆን በጣም ደስ ይለናል። ቢሊሴ አመራ የሰሜን ኢትዮጵያን ሁኔታ አስመልክቶ የተሰማው ዜና መልካም ቢሆንም በአንጻሩ ደግሞ የምዕራብ ኦሮሚያ ነገር እንደሚያስጨንቃቸው ገልጸዋል። ስፔሻሊ አራት አመት ይሄኛው አዲስ መንግስት ከመጣ ወዲህ ወደዛ አካባቢ በጣም የሚያስጠላ የሚያስጠላ ነገር ነው እየታየም እየተሰማም ያለው። ሲልቨር ስፕሪንግ ሜሪላንድ አካባቢ ያገኘናቸው አቶ ታዘብ የሸዋስ በውጭ ሀገር የሚኖረው ማህበረሰብ አንዱ የሌላውን ሀሳብ ለማዳመጥ ፈቃደኛ ካልሆነ ኢትዮጵያን ለማገዝ ያዳግተዋል ይላሉ። ማንም ሊጠቀም አይችልም ከጥላቻ ማንም ሊያተርፍ አይችልም ከጥላቻ። እያየነው ነው፣ ያገኘነው ውጤት አይተነዋል። ህዝባችን ነው እየሞተ ያለው፣ ሀገሪቷ ነች የተጎዳች ያለችው። የሎስ አንጀለስ ካሊፎርኒያ ነዋሪ የሆኑት ወይዘሮ ሶስና ውብሸት ደግሞ ጦርነት አደጋ ስላለው ማህበረሰቡ ለሰላም ህብረት ሊኖረው ይገባል ብለዋል። ጦርነት መቆም አለበት ለማንኛውም ሀገር ሆነ ለህዝብ የሚረዳ የሚጠቅም ስላልሆነ የሚገዳደለውም የአንድ ሀገር ህዝብ ስለሆነ ይሄ መቆም ያለበት ነገር ነው። እና ይሄ ጥሩ እድል ነው ወደ ሰላም የሚወስድ ብዬ ነው ማምነው። የድርድሩ ነጥቦች በተገቢው ሁኔታ ግልጽ ሆነው አለመቀመጣቸው ለቀጣይ ግጭት መንስኤ እንዳይሆኑ የሚል ሀሳብ እንደሚያሰጋቸው ተናግረዋል። የፕሪቶሪያውን እና የናይሮቢውን የአፈጻጸም ስምምነት ተከትሎ መንገድ ተከፍቶ እርዳታ ወደ ክልሉ እየገባ መሆኑን ዓለም አቀፍ የረድኤት ተቋማት የኢትዮጵያ መንግስትና የክልሉ አስተዳደር በተመሳሳይ ይፋ አድርገዋል ሌሎችም የስምምነቱ ሂደቶች እየተካሄዱ መሆናቸው ተዘግቧል በስምምነቱ መሰረት አገሪቱ ወደ ሰላም ጎዳና እንድትመጣ የተያዘው ጥረት እንዴት ይገመገም ይሆን ከወይዘሪት ማዛል ጀምር አመሰግናለሁ ለግብዣው ያው እንደተባለው ጦርነት በጣም መጥፎ ነገር ነው ለማንም አይበጅም በጣም መጥፎ እንደሆነ ደግሞ እኔም ፐርሰናሊ ቤተሰቦቼም እኔ የመጣሁበት ክልልም ላለፉት ሁለት አመታት እንዲሁ በወሬ ብቻ ሳይሆን ኖረን አይተነዋል። በሚሊዮኖች የሚቆጠሩ ንጹሀን ዜጎች ሞተዋል፣ ተገድለዋል፣ በረሃብም ሴቶች ተደፍረዋል። አባቴ ክርስቲያኖች፣ የእምነት ተቋሞች እንዳለ ወድመዋል። ትግራይ ላለፉት ሰላሳና ከዛ በላይ አመታት ኢትዮጵያ ውስጥ በነበረው አንጻራዊ የሆነ ሰላም ጊዜ ውስጥ የትግራይ ሕዝብ ሰርቶ ለፍቶ ያከማቸው ሀብት እንዳለ ወድመዋል ማለት ነው። ይሄንን በታሪክ ብቻ ሳይሆን እንዳልኩት ኖረን ስላየ ነው ጦርነት ምን ያህል አስከፊ እና መጥፎ እንደሆነ እናውቃለን። ለዛም ነው ከመጀመሪያ ውኑ ጀምሮ ያሉት የፖለቲካ ልዩነቶች በመወያየት ብቻ እንዲፈቱ በጦር መሳሪያ የሚፈታ ነገር እንደሌለ ሁላችንም አካዳሚሻኖች፣ የማህበረሰቡ አካላቶች በሙሉ ሲናገሩ ነበር። እሱ ሳይሆን ቀርቶ ወደ ጦርነት ተገባና ህዝባችን አለቀ። ስለዚህ አስከፊ እንደሆነ እናውቀዋለን። ኑሮንበታል። ሰላም እንዲመጣ እንፈልጋለን። አሁን የተፈረመው ስምምነት የሚባለው ያው እንግዲህ በተለያዩ ሰዎች የተለያየ አመለካከት ሊኖር ይችላል። እኔ በግሌ ስምምነቱ ወደ ጦርነት እንድንገባ ያስገደዱንን ነገሮች ኮሌክቲቭሊ የኢትዮጵያ ማህበረሰብ ሁሉንም ያሉትን ጥያቄዎች በደንብ የሚመልስ ስላልሆነ ለጊዜው ትንሽ ፋታ ቢገኝም ተመልሰን ወደ ነበርንበት እልቂት እንዳንገባ፣ ህብረተሰቡ እንዳይጨፈጨፍ እስፔሻሊ ደግሞ ማይኖሪቲ ግሩፖች ተመልሰው ወደ ነበርንበት ሁለት ዓመት አስከፊ ጊዜ እንዳይገቡ እንሰጋለን፣ እንፈራለን። ምክንያቱ ሰላም ተብሎ እየተዘመረ ነው፣ ግን የእውነት ጥያቄዎቹ አልተመለሱም አሁንም ማለት ነው። አመሰግናለሁ። ወይዘሪት መዓዛ፣ የመክፈቻ ጥያቄያችን ለሶስታችሁም ነው እንግዶቻችን። በተመሳሳይ ሁለቱ ወገኖች በስምምነቱ የደረሱበትንና ለማስፈጸምም ቁርጠኛ መሆናቸውን የገለጹበትን ይህን ውሳኔ እስካሁን እውን ካደረጉት አንጻር እንዴት ይገመግሙታል? አቶ ሄኖክ የእርስ ነው ቀጣዩ። አመሰግናለሁ ሂደቱን ስናየው መልካም ነው ማዛ እንዳለችው ማለት ነው ላይ እዚህ ደረጃ ራሱ መደረሱ ጥሩ የሚባል ነው። ግን የሰላም ስምምነት መፈረሙ ብቻውን ወደ ኋላ እንዳንሄድ ተመልሰ ወደ ጦርነት እንዳንገባ የሚያደርግ ጉዳይ አይደለም። ስምምነቱ መፈጸም መቻል ያለበት፣ ስትፈጽመው ደግሞ በቅል ልቦና ነው መፈጸም ያለበት። ስምምነቱ ላይ ምናልባት ፕሪቶሪያ ላይ የተፈጸመውን ስምምነት አይታችሁት ከሆነ አንቀጽ አስራ ሁለት ላይ ጉድ ዊል የሚል አለው። ጉድ ፌዝ የሚል ማለት ነው። ቅል ቦና ነው። በቅል ቦና ከተፈጸመ፣ ፖለቲካል ዊል ካለ የፖለቲካዊ ፍላጎት ካለ ነው ያ ነገር መሬት ላይ ወርዶ ማህበረሰቡ ሊጠቀም የሚችል። ቅል ቦና ከሌለ፣ የፖለቲካዊ ፍላጎት ከሌለ፣ የምትሾልክበት መንገድ ብዙ ነገር አለ። ምናልባት ስሜ የፈረሙ ቲ ፒ ኤል ኤፍ ነው ወይ ትግራይ ኮምፐተንት ነው ወይ ቲ ዲ ኤፍ ነው እያልክ ነገሮችንም ልታመሰቃቀል ትችላለህ። ፖለቲካል ዊል የፖለቲካዊ ፍላጎት ከሌለ በተለይ ሚሊታሪ ላይ ያሉት ፖለቲካው ላይ ያሉት ጋኑን የያዙት ሰዎች እነሱ ናቸው የሚያስፈጽሙት፣ እነሱም ነው ሲፋለሙ የነበረ፣ ግን ደግሞ አዳፋው ላይ ወይ ዳፋው ደግሞ ንጹሃን ላይ ነው የነበረ ማለት ና እነዚህ ፓወር ላይ ያሉት ሚሊታሪም ላይ ፖለቲካም ላይ ያሉት ፖለቲካል ዊል ከሌላቸውና ቅንነት ከሌላቸው ና እንዲፈጸም ካላደረጉ አሁንም ተመልሰን ወደኋላ ንሄድ እንችላለን። እስካሁን ባየነው ስጋት አለኝ ስጋት አለኝ። ግን እስካሁን ባየነው መንገድ በተለይ በኢትዮጵያ መንግስት በኩል እየተደረገ ያለው ነገር የሁማንታሪያል የሆኑ ነገሮች ሰርቪሶች፣ እንዲጀመሩ እርዳታዎች፣ መድኃኒቶች እንዲገቡ እየተደረገ ያለበት መንገድ አለ። ነገር ግን በዛኛው ወገንም ወታደሮችን ወደኋላ ወደ ቀያቸው እየመለስን ነው ያለን፣ ዲዝንጌጅመንት የሚባለውን ፕሮሰስ ጀምረናል። ግን አንዳንድ ነገሮች አሉም ይባላለ። ስቲል ፖዘቲቭ ነገር አለ፣ አውንታዊ የሆነ ሁኔታ አለ ግን ምንትና አለም አሁን ማረጋገጫ አይደለም። የሆነ ሂደት ላይ ደርሶ ሊመለስ ይችላል። በሂደት የሚታይ ነው። ከተመለሰ ደግሞ አስቸጋሪ የሚሆን የመጀመሪያው የሰላም ስምምነት ከፈረሰና ና ወደ ጦርነት የምንሄድ ከሆነ ከዛም በኋላ የሚመጣው ደግሞ በሕይወትም በኮስትም በታይም በጣም ኮስት የመሆን ነገር ሊኖር ስለሚችል ይህንኑ አጥብቀን ብንይዝ መልካም ነው ብዬ አስባለሁ። አመሰግናለሁ። አቶ ሄኖክ። ዶክተር ኢታና ወደ እርስ ነው መመጣው። ስምምነቱ ሁለቱም ወገኖች ተገዥነታቸውን ቢያረጋግጡም ጦርነትን ያህል የብረት ዋጋ ያስከፍልም ቢያስከፍሉም በእርግጥ ይሰምር ይሆን? ተጨማሪ ደም መፋሰስ ማስቀረት ይቻል ይሆን ሲሉ ዘለቄታውን የሚጠይቁ ወገኖች አሉ። አሁን የመድረኩ ተወያዮችም በአንፃሩ ባነሱት ደረጃ ይህም በተመለከተ የእርስዎ አስተያየት ምንድን ነው? አመሰግናለሁ። አሎላ እንግዲህ የስምምነቱ አፈጻጸም ዘላቂነቱን ስንመለከት ብዙ ነገር ውስጥ ሊወስደን የሚችል ነገር ነው፣ ስለ ዘላቂነት የምናወራ ከሆነ ማለት ነው ምክንያቱም ዘላቂ ሰላም ማምጣት እንደዚሁ ፊርማ ስለተፈረመ ዶክመንት ስለተቀያየሩ ስለተጨባበጡ ብቻ የሚመጣ ጉዳይ አይደለም። እኛ ራሳችን ስንነጋገር ስንወያይ እቺ ሀገር እያለፈችበት ያለውን ሁኔታ እውቅና ሰጥተን ተነጋግረን መነሳት ነው ያለብን። ያንን ነገር እውቅና የሚሰጥ ስምምነት ከሆነ ስለ ዘላቂ ሰላም ማውራት ይቻላል። ለምሳሌ አሁን ባለፉት ሁለት ዓመታት ውስጥ ትግራይ ላይ የተፈጸመው ጦርነት የሚባል ነገር ነው። በእርግጥ ጦርነት ብለን የምንገልጸው ነገር ነው ወይ? እንደኔ እንደኔ ጦርነት የሚባል ነገር ሳይሆን የዘር ፍጅት ተብሎ ሊገለጽ የሚችል ነገር ነው እና የሕዝቡን ህመም የሕዝቡን ችግር ማውራቱ ራሱ የዘላቂነቱ የስምምነቱ አካል ነው የሚሆን ዋናው አንዱ እሱ ነው። ሁለተኛው ነገር ሰሜን ኢትዮጵያ ላይ ወይ ደግሞ ትግራይ ላይ የተፈጸመው ጦርነት እና አሁን ደግሞ ስምምነት አለ ካልን ለኢትዮጵያ ሰላም የሚሰጥ ብቸኛ ስምምነት እሱ ሊሆን አይችልም። ምክንያቱም አገሪቷ አሁን መላው አገሪቷ ችግር ያለችው አሁን እዚህ ቁጭ ብለን እኔ እናንተ ስንነጋገር ስንወያይ፣ በመቶ ሺዎች የሚቆጠሩ ሰዎች ከምዕራብ ኦሮሚያ ወረዳዎች ተፈናቅለው ወደ ከተማ እየገቡ አሁን ስንነጋገር ጉጂ ላይ እንደዚህ ነው። ማዕከላዊ ኦሮሚያ ላይ፣ ምዕራብ ኦሮሚያ ላይ እንደዚህ ነው። ሁሉም ቦታ ችግር አለ። ይሄንን ሁሉ እይታ ውስጥ ያስገባና ያገናዘበ ነገር ማምጣት መነጋገር ስንችል ነው ስለ ዘለቄታ ማውራት የምንችለው። ትግራይም በተመለከተ ግን አሁን የመጣው ፋታ ቢያንስ ቢያንስ ለተሰደደው ለተፈናቀለው ሕዝብ እፎይታ ሊያመጣ የሚችል ነገር ነው ለመጀመር ራሱ ማለት ነው። ነገር ግን እቺን ብቻ ተናግሬ አቆማለሁ። በአጠቃላይ የኢትዮጵያን ችግር መመልከት ከፈለግን፣ ፍላጎቱ ካለ፣ ለመነጋገሩ ራሱ ፍላጎቱ ካለ፣ ስር መሰረቱ ምንድን ነው የአገሪቷ ችግሮች የሚሉትን አንድ በአንድ አንስተን ማውራት ነው ያለብን። ለምሳሌ ይሄ ጦርነት የተነሳው ምክንያት አለው። 2018 በአውሮፓ አቆጣጠር ማለቴ ነው። እዛ ተስፋ የተጣለበት ፖለቲካዊ ሽግግር መፍረሱ ወደ ጦርነት አገሪቷን የወሰደው እሱ ነገር ደግሞ የፈረሰበት ዋና ምክንያት አለው። ታሪካዊ አመጣጥ አለው። ፖለቲካዊ ፍላጎቶች አሉ። የሚጋጩ የሚወዳደሩ ሀሳቦች አገሪቷ ውስጥ አሉ፣ ወደ ጦርነት የወሰደው ማለት ነው። ይሄ ደግሞ ከአገሪቷ አመሰራረት ጀምሮ የሚታይና ለድርድር የሚቀርብ ነው። አሁን ቅድም አንድነት ስትል ሰምቼ ነበረ። አንድነት ራሱ ኢትዮጵያ የምንለው ራሱ ለድርድር መቅረብ ያለበት ጉዳይ ነው። ተነጋግሮ ውይይት ካስፈለገ ክርክር ካስፈለገው ሰላም ይምጣ ከተባለ ሁሉም ነገር ለድርድር ይቅረብ መቅረብ አለበት ባይ ነው። በዛ መልኩ ነው ዘላቂ የሆነ ነገር ማምጣት የምንችለው። ወደ ስካይፕ መስመር ሊሂድና ዶክተር አለማየሁ ቀዳሚው ጥያቄ ለርሶ ነው። በተለይ እጅግ የከፋ አልቂት ያስከትለውን ጦርነት እና በተለያዩ የሀገሪቱ ክፍሎች የሚፈጸሙ ግድያዎችን ተከትሎ በሁሉም ወከል ወገን እጅግ የተካረረ ሁኔታ ተመልክተናል። እንዳለመታደል ሆኖ ግን የተፈጠረው መቃቃርና በጸብ መታየቱ እንግልት በበዛበት ህዝብ ዘላቂ ሰላም ላይም ማጥላቱ አልቀረም። ግለሰቦች ይልቁንም ደግሞ ልሂቃኑ የሚያራምዱት የጥላቻ ስሜት እንደተባለው የማህበረሰቦችን አብሮ መኖር አደጋ ላይ የጣለው ከሆነ አንድ አገር አንድ ምድር ላይ መኖራቸው ላይቀር ወይንም አንዱ ሌላውን አጥፍቶ ላይጨርስ ከዚህ ሁሉ ጥላቻ ትርፉ መጨረሻው ግቡ ምንድን ነው? ዶክተር ዓለማየሁ ስለ ጥላቻ አይደለም ስለሰላሙ ብናወራ ጥሩ ነው። የሰላም መንገዶች ስለተባለው የሰላም መንገድ አንድ ነው ያለው ብዬ ነው ገምተው። መንገዶች ካለ ፓራሌልም ሊሆን ይችላል እና ኢምፕሊኬሽኑ ትንሽ ጥሩ አይደለም። አሁን የተደረገው በመንግስትና በቲኤልኤ መካከል የተደረገው ስምምነት እርግጥም ሰላም አጭሯል፣ ተስፋን ፈጥሯል መላው ኢትዮጵያ ሕዝብ ዘንድ ግን በጣም ፈጣንና እና መብረቃይ በሚባል በጃፍ ታቆሙ በመሆኑ ምክንያት እንደው ለማመን ቸግሯል ሕዝቡ ምክንያቱም ድንገት የተፈጠረ ነገር ነው። በጠላትነት ተፈርጆ ጨራረስ ነበረ ይል በአንድ ጊዜ የሰላም ሰባት ሆኖ በአንድ ጊዜ እንዲ መውጣቱ ማመን እስከሚያ ድረስ አድርሶናል ሁላችንም። አሁን የሆነው እንግዲህ ስምምነት ሰላም መፍጠር ይባላል እንጂ ሰላም ገና ነው። ሆስቲሊቲ ሴሴሽን ወይም ደግሞ የተኩስ ማቆምና እላቻቻ የመዝራት እንዲቆም የሚል ነው ስምምነት የተደረገው። ይሄ ማለት ምንድን ነው? ቫዮለንስ ይቁም ነው። ቫዮለንስ መቁም ሰላም አይደለም። በራ ምንድነው? እንደውም አውንታዊ ሰላም ነው የሚሆን ማለት ቫዮለንስ ባለመኖር ሰላም አለ ነው እንጂ ሰላምን ከውስጡ ሰልፍ ጀነሬቲ በሆነ መንገድ ማሳደግ አይደለም። ስለዚህ ኔጋቲቭ ነው ኔጋቲቭ ፒስ ነው ማለት ይቻላል። ይሄ ሆስቲሊቲ ማቆም፣ ኔጋቲቩን ወደ ፖዚቲቭ መለወጥ የሚቻለው በጣም ብዙ ርቀት መሄድ ይፈልጋል። ይሄንን ኦፖርቹኒቲ መጠቀም ያስፈልጋል። በተለይ ቅድም ብዙ ሰዎች እንዳነሱት ለዚህ ጦርነት ምክንያት የሆነ ዋና መሰረታዊ ምክንያቶችን አድሬስ ማድረግ በጣም ይጠበቃል ብዬ ገምታል። ይሄ ብዙ አገር ውስጥ አፍሪካ በተለይ ብዙ ሰላም ተፈጥሮ እንደገና መልሰውትን ፈርሰዋል። የጦርነት ፓተርንና ሎጂክ ይታወቃል። የሰላም እንደዚህ አይነት ሲፈጠር ግን አይታወቅም። ቀላማም ሊሆን ይችላል። የበለጠ መልካም። አመሰግናለሁ ዶክተር አለማየሁ እንግዲህ በርከት ያሉ ጥያቄዎችን እንድናስተናግድ በዝግጅቱም የተካተቱ ብዙ ሀሳቦች አሉ። ከአድማጮች የሚጠየቁ እዚህ ካላችሁ ታዳሚዎች የሚጠየቁ አሉና አሁን ከተጠበቀው በላይ ረዘም ረዘም ያለ ሰዓት ነው። ተሳታፊዎች የወሰዳችሁት በተቻለ መጠን በቀጥታ ለተጠየቀው ጥያቄ መልስ በመስጠት አጭር በማድረግ ተባበሩን። ወደ ሁለተኛው እንግዳ አሻገራለሁ። ዶክተር ደረሰ ወደ እርሶ ነው የምመጣው። በተለይ ደም መፋሰሱን ተከትሎ ስለ ተባባሰው የጥላቻ ስሜትና ስለ ደቀነው ፈተና ምን ይላሉ? ህዝቦችን አብሮ የሚያኗኑር ጤናማ ሁኔታስ እንዴት ይፈጠራል? አመሰግናለሁ። አሉላ እንዲሁም የአሜሪካ ድምፅ የኢትዮጵያ ቋንቋዎች ፕሮግራም ዴስክ ይህን ጉዳይ በማዘጋጀቱ እና እኛንም በመጋበዙ ላመሰግን እወዳለሁ። ይሄ ጦርነት ሁለት ዓመት ፈጅቷል። በግምት ከግማሽ ሚሊዮን ህዝብ በላይ ኢትዮጵያውያን በብሔረሰብ ከሄድን ትግሬዎች፣ አማሮች፣ አፋሮች፣ ኢትዮጵያ መከላከያ ሰራዊት ውስጥ ያሉ የተለያዩ ብሔር ብሔረሰብ አባላት እንዳለቁ እንሰማለን። ጦርነት ብዙ የሰው መፈናቀል፣ የህፃናትና የእናቶችን ሞት፣ በሴቶች ላይ የሚደረግ ጥቃት እንዳደረሰ ሁላችንም እናውቃለን። ይሄ ጥቃት፣ ይሄ መከራ፣ ይሄ ስቃይ በሁሉም ኢትዮጵያዊ ቤት በር ያንኳኳ ስቃይ ነው። ይሄንን ስቃይ ለማለፍ፣ ለመሻገር እንግዲህ የመጀመሪያ እርምጃ የሚሆን የሰላም ስምምነቱ ተደርጓል። አይ ቲንክ የሰላም ስምምነቱ ጦርነቱን፣ ተኩሱን ለማቆም ሆስቲሊቲውን ለማቆም ይረዳል ግን ቅድም እንደተባለው ዘላቂ የሆነ መፍትሄ ለኢትዮጵያ ለማምጣት መጀመሪያ እንጂ መጨረሻ አይደለም። እዚህ ላይ ሶስት ነገሮች ቢደረጉ መልካም ነው ብዬ አስባለሁ። አንዱ ምንድን ነው? እንደ ህዝብ፣ እንደ ኢትዮጵያውያን እርስ በርሳችን የተጣላንባቸው የተጋጨንባቸው ብዙ ነገሮች አሉ። እነዚህን የግንኙነት መስመሮች፣ የተበላሹ መስመሮች ማስተካከል ግድ ይላል። ቤተሰብ ፈርሰዋል፣ የእምነት ተቋማት ፈርሰዋል፣ ትምህርት ቤቶች ፈርሰዋል፣ ጤና ተቋማት ፈርሰዋል። እነዚህን ሁሉ መልሶ የመገንባትና የማስተካከል ኃላፊነትም ይገባናል። ሪስቶር ሪቢልድ ማድረግ አለብን። ትልቁ ግን መፍትሄ መስሎ የሚታየኝ እና ያልተሰራ የቤት ስራ ምለው የኢትዮጵያ የወደፊት የፖለቲካ ስርዓት ምን ይሆናል የሚለው ነገር እውነተኛና ግልጽ የሆነ ውይይት ተደርጎበት ሕገ መንግስታዊ ስምምነት ላይ አልደረስንም። ኢትዮጵያ የብሔር ብሔረሰቦች እስር ናት፣ እስር ቤት ናት፣ ኤምፓየር ናት፣ ሀገራዊነቷ እና ሉዓላዊነቷ አሁንም ጥያቄ ውስጥ ነው የሚሉ ወገኖች አሉ። በተለያየ ብሔረሰብ የተደራጁ እስከ መገንጠል ድረስ የሚጠይቁ ኢትዮጵያ፣ እንደ ማንኛውም ሀገር በኃይል፣ በንግድ፣ በህብረተሰብ መፋሰስ ሞቢሊቲ የተፈጠረች ዘመናዊ መንግስት ሆና የወጣች ሀገር ናት፣ ዴሞክራሲያዊ አልሆነችም፣ መብቶችን ለዜጎች በእኩልነት አካፍለን ነገ የምንገነባው ሀገረ መንግስት ስቴት ያስፈልገናል ብለው የቆሙ ወገኖች አሉ። በእነዚህ ሁለት ትርክቶች መካከል ያለው የማያባራ ግጭትና ክርክር ነው ወደ ጦርነት ያደረሰን። ጦርነቱ ጋር ሳንደርስ እውነተኛ የሆነ መፍትሄ ማምጣት ይገባናል። በአይነኛል መልካም። አመሰግናለሁ። ለተከታዩ ጥያቄ አቶ አለማየሁ ፈንታውን ልጋብዝ። አቶ አለማየሁ በግጭት ብዙ መከራ ማስተናገድ ስለተገደዱ ህዝቦች በሰላም አብሮ የመኖር እጣ ምን ይላሉ? አመሰግናለሁ። አሉላ አጠቃላይ ለቪኦኤ የአፍሪካ ቀንድ ፕሮግራም አዘጋጆች ድሉን ስለሰጣችሁኝ ለማመስገን ወዳለሁ። እንደሚታወቀው ፕሪቶሪያ እና ናይሮቢ ላይ ትልቅ እምርታ ነው ማለት እንችላለን። ሲካሄድ የነበረውን ደም አፈሳሽ ውጊያ ማስቆም መቻሉ ትልቅ ነገር ነው። ካሉት አራት የሰብአዊ እገዛ ማድረሻ ኮሪደሮች ሶስቱ ተከፍተው እርዳታ ለተቸገረ ሕዝብ መድረስ ጀምረዋል። በሁለቱም ወገን በጎ ፈቃድ፣ ሙሉ በሙሉ ስምምነቱ ተግባራዊ ይሆናል ብዬ ተስፋ አድርጋለሁኝ። እስካሁን ድረስ በጥሩ ሁኔታ ፕሮግሬስ እያደረገ ነው ያለው። ይሄንን ነው። ለለመችል እስካሁን ነው። አመሰግናለሁ፣ እንግዶቻችን ሁላችንም አመሰግናለሁ። ሌሎች በቀጥታ የሚቀርቡ የተመልካች ጥያቄዎች ካሉ በሌላ ጥያቄ ይመለሳለሁ። ወደፊት ሊያስኬዱ ይችላሉ፣ የሰላም መንገዶችና የመፍትሄ ሀሳቦችን ይሰጣሉ የሚባለው ጉዳዮች ላይ እናተኩራለን። ታዳሚዎች ጥያቄ እንድታነሱ በመጀመሪያ ዙር ሶስት ጥያቄዎች እንቀበላለን። ኋላ ላይ ደግሞ ሰፋ ያለ ሰዓት ወስደን የብዙዎቻችሁን ጥያቄ እናስተናግዳለን። ብዙ ጥያቄዎችን ነው የማየው። ከኋላ ልጀምር መጨረሻ ያሉት ከመጨረሻ ሁለተኛው። አመሰግናለሁ ሄኖክ እባላለሁ ቪኦኤን አመሰግናለሁ ይህን ዝግጅት በማሰናዳታቸው አጠር ያሉ ሁለት ጥያቄዎች አሉ። መጀመሪያ ለዶክተር ኢታና ነው። ሁለተኛው ሁሉንም የፈለገ ሰው ሊመለሰው ይችላል። ዝርዝር ጥያቄ ጠይቀው ሁለት ነገሮች ነው፣ ዶክተር ኢታናንም ጠይቀው። የመጀመሪያው ጥያቄ ምንድን ነው? ትግራይን በተመለከተ ያነሱት ነገር አለ። ጥሩ ነው። የተፈጸመውን ችግር፣ የደረሰውን ሰብአዊ መብት ቀውስ ጠቅሰዋል። ወለጋ ውስጥ እየተፈጠረ ስላለው የአማሮች ጭፍጨፋ ምንም አላሉ። ለምንድን ነው? ያ ፉክክር ውስጥ ለመግባት አይደለም ይሄን ነገር የማነሳው ብዙ ጊዜ ይሄ ትሬንድ ያለ ስለሚመስለኝ ነው እና ከዚህ በፊት ይህን ነገር አንጸባርቀው ከሆነ ሊመልሱት ይችላሉ። ሁለተኛውና ግን ዋናው ጥያቄ ኢትዮጵያን ችግር ለመፍታት በስቴቱን ሀገረ መንግስቱን በተመለከተ ራሱ እንደ ሀገረ መንግስት ድርድር ላይ ሊቀርብ ይገባል የሚል ሀሳብ አንስተዋል። ይሄ ከዚህ በፊት አዲስ ሀሳብ አይደለም፣ በተደጋጋሚ ይነሳል። ለእኔ ግን ድርድር ማለት ምናልባት ሊያብራሩት ይችላሉ። ድርድር ጥሩ ሀሳብ አይመስለኝም፣ የጉልበተኞች ጨዋታ ነው ድርድር አሁን በዚህ በጦርነቱ ላይ ያየነው ነገር እሱ ነው። ጉልበት ያለው ሰው የሚፈልገውን ያደርጋል። ያ በዛ መንገድ ኢትዮጵያ ውስጥ ያለው የፖለቲካ ተዋጽኦ ደግሞ አሁን ባለው ሁኔታ በብሄር የተዋቀረ በመሆኑ አሁንም የብሔሮች የጉልበት ጨዋታን ወደሚያሸነፈ ብሔር የሚፈልገውን የሚያገኝበት አይነት መንገድ ውስጥ ሊያስገባን ይችላል ብለው አያስቡም ወይ? ይህን እንዴት ይመለከቱታል? ለሁላችሁም የማነሳው በዘላቂነት የኢትዮጵያ ችግር እንዴት ሊፈታ ይችላል ብላችሁ ታምናላችሁ? ችግሩን አውቀነዋል፣ እንዴት ይፈታል ብላችሁ ታምናላችሁ? አመሰግናለሁ። መልካም። የመጀመሪያው ለእርስ በቀጥታ ስለተደረገ ዶክተር ኢታና አርሶ ላስቀድም፣ ሌላውን ክፍት እናደርጋለን። ጥሩ። እንግዲህ ሁለት ጥያቄ ነው ጠየቀው። አንደኛው ወለጋ ውስጥ የተገደሉ ያሉ አማሮችን አላነሳህም የሚል ነው። እኔ በአጠቃላይ ያለውን ነገር ነው የተናገርኩት እንጂ እከሌ እከሌ አላልኩም። ለጊዜው ይሄንን በየዘርፉ እንነጋገር ከተባለ ግን ምን እየተፈጸመ እንደሆነ የመጀመሪያ ደረጃ ኢንፎርሜሽን ይዘን መነጋገር እንችላለን። ስለዚህ አሁን እየተደረገ ያለው ምዕራብ ወለጋ ላይ፣ ምስራቅ ወለጋ ላይ፣ ሆሮ ጉዱሩ ወለጋ ላይ እየተደረገ ያለው በአጠቃላይ የታጠቀ ኃይል ነዋሪዎች ላይ የሚያደርገው ጦርነት ነው። ዋና ግጭት ያለው ይሄ ነው። ታጣቂዎች ከየት የመጡ? ከአማራ ክልል የዘመቱ ታጣቂዎች መጥተው የሚዋጉት ጦርነት ነው ያለው። አሁን እኔ እናንተ ስንነጋገር ማለት ነው እስከ አሁን ሰዓት ድረስ ከአማራ ክልል የመጡ ዘማቾች አሉ፣ የታጠቁ ሰላማዊ ሕዝብን የሚያጠቁ በዚህ መሀል የአማራ ሕዝብ ተጎድተዋል፣ ያኛው ተጎድተዋል ጦርነት ከተነሳ ሁሉም ይጎዳል ግን ያኛውን ለምን አናነሳም ላልከው እኔ ጠቅለል ያለውን ነገር ነው የተናገርኩት አማሮች መጎዳታቸውን አለመጎዳታቸውን ብዙ የጠለቀ ነገር ስለሌለው ወረራ ግን እንዳለ አቃለሁ አንድ እሱ ሁለተኛው ኢትዮጵያ የሚል ነገር ለድርድር መቅረብ አለበት የሚለው ነገር የጉልበተኛዎች ነው የሚል እኔ ጉልበቱ እኔ አይታየኝም በበኩሌ ለድርድር መቅረብ አለበት ያልኩት ምንድን ነው፣ ዶክተር ደረሰ ቅድም ያነሳው ነገር ነው። ተወዳዳሪ ተፎካካሪ የሆኑ ሀሳቦች አገሪቷ ውስጥ አሉ። ለጦርነት አገሪቷን የጋበዘው ይሄ ነው። ላለፉት ሀምሳ ስልሳ ዓመታት እሱ ነው። ይሄ ወደ ግጭት አምርቶ የማያልቅ ከሆነ ወደ ድርድር መቅረብ አለበት። ለዛ ነው። መልካም አመሰግናለሁ። በነገራችን ላይ ታዳሚዎች ራሳችሁን አስተዋውቁ ጥያቄያችሁን ስታቀርቡ። ይህንንም ሌላውንም ግራና ቀኝ የሚታዩ ሀሳቦች እንዳሉ ይታወቃልና ና አንድ አይነት ሀሳቦች ብቻ በመድረኩ እንዳናስተናገድ ኋላ ላይ እንመጣለን። ለሁለተኛ ጥያቄያቸው ለሁለተኛ ጥያቄ እድል ልስጥ። በተቻለ መጠን ራሳችሁን አስተዋውቁ። እሺ ይቀጥሎ። ስሜ ታምራት ብሬ ይባላለው። ያለኝ ጥያቄ ለአንዳችሁ ሊሆን ይችላል እና አሁን በዚህ ሰዓት ላይ ሆነን ስለ ሰላም መንገዶች ማውራት መጀመራችን ኦሮሚያ ውስጥ ጦርነት እየሆነ እያለ ትንሽ እንትን ይመስለኛል ማለት ነው፣ ትንሽ የተሳሳተ አካሄድ ይመስለኛል። ምክንያቱም የሚፈልገው ሰላም ኢትዮጵያ ውስጥ ከሆነ ሁሉም ቦታ ጦርነት መጀመሪያ መቆም አለበት። ስለዚህ ብዙ ሰዎች ዘመዶች ጓደኞች የተገደሉባቸው ቤታቸው የተቃጠለባቸው ሰዎችን አውቃለሁ ጫካ ውስጥ የሚኖሩ ከቤታቸው ወጥተው ምናምን ማለት ነው እና አንድም ቀን መንግስት አይናገርላቸውም ማለት ነው እና ይሄ ለእናንተ የምጠይቀው ይሄ አካሄድ የተሳሳተ አይደለም ወይ ኢን ዘ ሎንግ ራን ለሰላም ኮንዱሲቭ ይሆናል ወይ? መልካም፣ ግጭቶች ባሉበት ዘለቄታ ያለው ሁኔታ ሊመጣ ይችላል ወይ ነው የሚሉት። ምናልባት ወደ ስካይፕ እንግዶቻችን ልሂድ። አቶ አለማየሁ እርሶ ልጋብዝ። አቶ አለማየሁ ፈንታ የግጭት አፈታት ተንታኝም ጭምር ስለሆኑ እግዚአብሔር ይስጥልኝ ብላ እንግዲህ ኢትዮጵያ የገባችበት ግጭት እጅግ ከፍተኛ የሆነ ህገ መንግስታዊ ቀውስ ነው። ይሄ ተኩስ አቁም የምንለው ለዘላቂ ሰላም የመጀመሪያው ስቴፕ ነው እንጂ የመጀመሪያው እርምጃ ነው እንጂ ዘላቂ ሰላም ያመጣ በማለት አይደለም። ነገር ግን ይሄንን አንድ እርምጃ ወስደን ወደ ዋናው ስቴጅ ስንመጣ የኢትዮጵያ ህገ መንግስታዊ ንድፍ ወይ ደግሞ ምንድን ነው? ምን ማለት ነው ህገ መንግስታዊ አርኪቴክቸር? አርኪቴክቸሩ ሲንግል ፖይንት ኦፍ ፌይለር ነው ያለው እ እ በህገ መንግስት ቋንቋ አይደለም፣ በክላውድ ኮምፒዩቲንግ ቋንቋ ነው ሪዚሊየንት ኤይንት የሆነ ዘላቂ ሰላም የሚያረጋግጥ የፌዴራል ስርዓቱ አባላት ተመጣጣኝ ቁጥር እና ተመጣጣኝ ሳይዝ ያላቸው ስመትርክል የሆነ ህገ መንግስታዊ ንድፍ ያለው ፌዴሬሽን ያስፈልጋል። ምንድን ነው ዘላቂ ሰላም ላይ ሊያመጣን የሚችለው ህገ መንግስታዊ ሪፎርም ነው። መልካም አመሰግናለሁ አቶ አለማየሁ በፌስቡክ ከደረሱን አንድ ሁለቱን እንመልከት ዩናይትድ ስቴትስ በኦሮሚያ ያለውን ሁኔታ ለምን በዝምታ ማየት መረጠ ይችላል አዩ ደሬሳ የተባሉ የአፋን ኦሮሞ አድማጭ ከፌስቡክ ገጻችን ላይ ያሰፈሩት ጥያቄ ለዚህ ቀጥታ ምላሽ የሚሰጥ አካል እዚህ መድረክ ላይ ባለመኖሩ የተጠየቀውን በውጭ ሀገር የሚኖሩ ኢትዮጵያውያን አስተያየት ነው እና ጥያቄያቸውን መቀበላችንን ገልጠን ወደ ተከታዩ እናልፋለን። ጸጋ ተስፋ የተባሉ ሌላ አድማጭ ያሰፈሩት ጥያቄ ደግሞ እንዲህ ይነበባል። የሕዝብ ጥያቄ መሰረት ያላደረገ በመሪዎች ብቻ የሚደረግ ስምምነት ግቡን ይመታል ይላል። ለዚህ ጥያቄ ምላሽ አሁንም ከስካይፕ መላሾቻችን ጋር ልቆይና እንግዲህ ስብጥሩን እያቀያየርኩ ሄዳለሁ። ዶክተር አለማየሁ አመሰግናለሁ። አመሰግናለሁ። ጥሩ ጥያቄ ነው። ጥያቄው ይሄ ነው። በኢትዮጵያ ውስጥ ወይም በመላው አፍሪካ ውስጥ ሁልጊዜ ሚስ የምናደርገው ይሄ ህዝቡን ህዝቡን ያማከለ ወይም ህዝቡን ያሳተፈ አመለካከት የለም። ጊዜ የኤሊቶች ነው። ኢቨን በኤሊቶች ደረጃ የአሁኑ ስምምነት የተደረገው ልክ እንደ ሌላኛው አፍሪካ ሀገሮች ውስጥ ሁሉም ሰላም ስምምነቱ ፈርሶ እንደገና ጦርነት ሪላፕስ ሊያደርግ ይችላል ብለን እየፈራን ነው ያለ እነዛም ደረጃ ምክንያቱም አንዳንድ መሰረታዊ የሆኑ ስምምነቱን ጋራንት የሚያደርጉ ስምምነቱን ዘላቂ ሊያደርጉ የሚችሉ አንዳንድ መሰረታዊ የሆኑ ኢንስቲትዩሽናል የሆኑ ነገሮች አልተካተቱም። እና ይሄ በጣም ያስፈራል። ሪላፕስ ደግሞ ካደረገ ከነበረው ክራይሲስ የበለጠ ስለሚሆን ነው። በዚህ ላይ አጽንኦት ማድረግ የፈለ እና በቱ መካከል ቢሆን ማለት ብዙ ነገር ግልጽ አይደለም። ብዙ ነገር ለምሳሌ ምንድነው የውጭ ሀገር ኤርትራ ሀይል ማለት ነው የውጭ ሀገር ሀይል በኢትዮጵያ ውስጥ መኖሩ እያለ ያንን ማነው ሀላፊነቱ የሚወስደው? በዚህ ሰላም ስምምነት እንዲካተት ማን ነው ሀላፊነቱን የሚወስደው የሚል ምንም ነገር የለም። አሁን ከተስማሙ በኋላ ፒፍም ከስልጣን ከወረደ መሳሪያውንም ከፍታ በኋላ አንዱ ሀይል ሌላኛውን ለመደፍጠጥ ቢነሳ ምንድነው ጋራንቲ? በጣም እንግዲህ ግራና ቀኝ ሀሳብ የተለያየ ሀሳብ አላችሁ በሚል ነው፣ ከተለያየ ማህበረሰብ ክፍሎች የጋበዝ ናችሁ የተለየ ሀሳብን ማስተናገድ ስለሚኖር ዶክተር ደረሰ እርሶን ላስከትል። አሉላ የየትኛውም ሀገር ዘመናዊ ፖለቲካ የሚመራው በልሂቅም ዴሞክራሲ የሚባለውን ስርዓት ከሌሎቹ ተመራጭ የሚያደርገው ብቸኛው ምክንያት ህዝብ የምንለው ልሂቆቹን ስለሚመርጥ። ስለዚህ ፕሪቶሪያም ላይ ኋላ ናይሮቢም ላይ በህዝባዊ ወያኔ ሀርነት በኢትዮጵያ ፌዴራል መንግስት መሀል የተደረገው ድርጅት በሊቃን መሆኑ ሊያስገርም አይገባም። ተፈጥሮና ህዝቡ የሚፈልገውን ነገር በተለይ መብቶች በተመለከተ የግለሰብ መብትም ሆነ የወል መብት መንግስት ምን ያህል ስልጣን ኑረው የፌዴራል መንግስት መሆኑ የክልል መንግስት፣ የክልል መንግስታት ምን አይነት ቅርጽ ኑራቸው የሚለውን አይነት ዝርዝር ነገር ለመወሰን ግን ህዝቡ በህገ መንግስቱ ላይ ቀጥተኛ የሆነ ድምፁን ማሰማት ያ የጨዋታው ደንብና የጨዋታው ስርዓት በህዝብ ውሳኔ በህዝብ ምርጫ መደረግ አለ ህገ መንግስት ወይም የተደረገውን አሁን ያለውን ህገ መንግስት የማስተካከልም ከዛ ደግሞ አዲስ ስርዓት የማቋቋምም ነገር የምንለው በሙሉ በህዝብ ውሳኔ መጽደቅ አለበት። ኢትዮጵያ ውስጥ ብዙ ህገ መንግስቶች ከአፄ ኃይለስላሴ ጊዜ ጀምሮ ተጽፈዋል። በመንግስት አዲስ ፉና ህዝቡ ላይ ይጫናሉ እንጂ ህዝቡ ድምፁን ሰጥቶ ደግፎ አላፈ የመጨረሻ ህወሀት በ1983 ስልጣን ከያዘ በኋላ የጻፈንም ህገ መንግስት ጨም አቃለው። ይሄ ህገ መንግስት በጣም ውብ ነው፣ መብት የሚሰጥ አፈፃፀሙ ላይ ነው የሚሉ ብዙ ሰዎች አሉ። ግን እውነቱን እንነጋገር፣ ይሄ ህገ መንግስት በህዝብ ውሳኔ ሌጂትሜት የሆነ ሆኖ የመጣ ውል አይደለም። መልካም፣ መልካም። አመሰግናለሁ። አሁን ደግሞ በኢትዮጵያ የሚገኙ አድማጮቻችን ወዳደረሱን ጥያቄዎች ነው የምንሄደው። በቪዲዮ ከደረሱን መካከል የአንዱን እንከታተል። በሀገራዊ ስምምነቱ ከብሔርና ከማንነታቸው ባለፈ ለሀገራችን መሰረታዊ ለሆኑ የፖለቲካ ችግሮች ምን መፍትሄ አላቸው? ምንስ አስተዋጽኦ እያደረጉ ነው? የመጀመሪያው ጥያቄ ነው። ሁለተኛው ጥያቄ በተለይም ለተማሩት ወይም ኤሊት ለምንላቸው ነው። በዚህ የሀገራዊ ስምምነት አጀንዳ ውስጥ ምን አይነት የመፍትሄ ሀሳቦችን ወይም ጥናቶችን ለዚህ ለፖለቲካዊ ችግር መፍትሄ ይሆናል ብለው ምን አይነት የመፍትሄ ሀሳቦችን አዘጋጅተዋል ወይም ደግሞ አቅርበውልናል የሚል ነው። አመሰግናለሁ። ወይዘሪት መዓዛ ይህን ጥያቄ ለእርስ ነው ማድርገው አመሰግናለሁ መጀመሪያ ያው ከብሔራችሁ በዘለለ ማየት ማየት ትችላላችሁ የሚለው ይመስለኛል ጥያቄው እሱም በማየት ኢትዮጵያ ሰላም እንዲኖራት ምን መደረግ አለበት የሚለው አይ ቲንክ ፋንዳሜንታሊ ይሄ ጥያቄ ችግር አለበት ምክንያቱ ብሔር መጥፎ ነገር አይደለም ባለፉት ሁለት አመታት እንዲሁም ለበጣም ብዙ ጊዜ ሲሰራበት የቆየ ተረክ ነው ይሄ ብሄርን እንደ መጥፎ ነገር ማየት እኔ ትግራዊቲ ሁኜን የተፈጠርኩት ሌላ ሰው መጥቶ የሰጠኝ ማንነት አይደለም። ስለዚህ ትግራዊቲ ሁኜ ኢትዮጵያ ውስጥ እንድኖር ከተፈለገ ትግራዊቲ መሆኔን እንድጠላ፣ እንድተው መደረግ የለብኝም። መፍትሄም ሊሆን የሚችለው እኔ ማንነቴ የሚቀበል አይነት ሀገር መኖር አለበት፣ የሚቀበል አይነት ስቴት እና ሲስተም መኖር አለበት። ስለዚህ መጀመሪያ ሰላም እንዲኖር ከሆነ እኔ በማንነቴ ተከብሬ መኖር መቻል አለበት። እኔም እንዲሁ ሌሎች ብሔር ብሔረሰቦችን ማክበር ይኖርብኛል ማለት ነው። ስለዚህ ሰላም እንዲመጣ ከሆነ መጀመሪያውኑ የሰዎችን በተፈጥሮ ይዘነው የመጣው ማንነታችን መከበር መቀበል መቻል አለበት ስቴቱ ማለት ነው። ሁለተኛው መፍትሄ ሊሆን ይችላል ምንድን ነው ለሚባለው ጥያቄ መጀመሪያ መፍትሄ ሊሆን የሚችለው አካውንታብሊቲ መኖር አለበት። አካውንታብሊቲ ከመምጣቱ በፊት ግን የተሰሩ ግፎች፣ የተፈጸሙ በደሎች፣ የህግ ጥሰቶችን አክኖሌጅ ማድረግ አለብን። ትግራይ ውስጥ የተፈጸመው የዘር ማጥፋት ጆኖሳይድ ነው። እሱን አክኖሎጅ ካላደረግን እሱን ካልተቀበልን እሱን ወደ ኋላ ትተን እንደው ያለፈውን ነገር ዝም ብለን ሸፋፍነ ነው እንለፍ ከተባለ ዘለቃዊነት ያለው መፍትሄ አይመጣም። ሁለተኛው ነጥብ መጨመር እፈልጋለሁ፣ ቢካዝ ይሄኛው በጣም የሚያስፈልግ ስለሆነ ነው። ከተጠያቂነትና ከፍትህ በተጨማሪ አሁንም መሬት ላይ እየተደረገ ያሉትን ግፎች መቀበል መቻል አለብን። ኤርትራ አሁንም ትግራይ ውስጥ ነው ያለችው። ኤርትራ አሁንም ሽሬ እንዲሁም የዌስተርን ትግራይ ላይ እስካሁን ድረስ ሲፈጽሙት የነበሩት ግፎችን እየፈጸሙ ነው ያሉት። ህዝብ እየገደሉ ነው። ሴቶችን እየደፈሩ ነው። ንብረት እያወደሙ ነው። የአማራ ስፔሻል ፎርስም አሁንም ትግራይ ውስጥ ነው ያለው። ስለዚህ እነዚህ አካሎች ከየማይመለከታቸው ቦታ ውስጥ ገብተው ሲሰሩት የነበሩትን ወንጀሎች ካላቆሙ እና ካልወጡ መፍትሄ ሊገኝ አይችልም። መልካም። እንግዲህ ግራና ቀኝ ቅድም እንዳልኩት የሁላችሁንም ሀሳብ ማምጣት አለብን እና ይሄን ጥያቄ ለሁላችሁም ላድርግ አንድ የማንነትን ወይም የብሔር ማንነትን ማጥላላት ወይ ውድቅ ማድረግ ሳይሆን እሱን ይዞ ከዛ በላይ መሆን ይቻላል ወይ፣ ስለሌሎችም ማሰብ ይቻላል ወይ በሚለው መንፈስ ምናልባት የተለየ ሀሳብ ካለዎት፣ አቶ ሄኖክ። አመሰግናለሁ። ቀደም ብለውም በተነሱት አንዳንድ ጥያቄዎችን ለመናገር እፈልጋለሁ። አንድ አርቲክል ጽፌ ነበር፣ ዊች እዝ ላይክ የኢትዮጵያና የትግራይ ጦርነት ዳብል ኤጅድ ስዋርድ ነው። ኢትዮጵያ ላይ እንትን ያለ በሁለት ስል የሆነ ቢላ ነው። አንድ ትግራይ ቢሞትም ኢትዮጵያ ናት እየተጎዳች ያለች። ከዚህኛውም አንድ ወታደር ቢሞትም ኢትዮጵያ ናት እየተጎዳች ያለች። በምንም መልኩ ብንሄድ ኢትዮጵያ ናት እየታረደች ያለች። አሁን ልናስብ የሚገባ እገሌ ሞተ እገሌ ሞተ ከሚለው መንፈስ መውጣት መቻል አለብን። እዚህ ያለን ከማን ጋር ነው? ኢትዮጵያዊ ካልሆኑት ጋር ነው አብረን እየኖር ያለ ነው ያለ ስንት ኢትዮጵያዊ ያልሆነ ሀገር መተን ኢትዮጵያዊ ካልሆኑት ጋር አብረን ተወዳጅተን እየሰራን እየኖርን ባለበት ሰዓት ውስጥ እዛኛው ኢትዮጵያ ሀገራቸው ውስጥ ግን አፈር ገፍተው የሚኖሩ ገበሬዎች፣ አይገሌ ነው የሞተ ሰው ስለሌላ አልጨነቅም ማለት አለብን ወይ? ልዩ አሁን ጥያቄ ሲያነሳ ከብሔራችሁ በዘለለ መንገድ አንድ ሰው ምክንያታዊ ከሆነ ሰብአዊነት የሚሰማው ከሆነ ቋንቋ፣ ሃይማኖት ወይም የሚባሉ የማንነት አይደንቲፋይ ማድረጊያ ነገሮችን ብቻ ይዞ መቀጠል የለበት ከዛ በተሻገረ መንገድ ለሰው ልጆች በሙሉ ወይም ለኢትዮጵያውያን በሙሉ ሀዘኔታ ሊያሰማ ይገባል በሚል ነው መታየት መቻል ያለበት ማለት ነው። ከዛ እና ሁላችንም የሞትን ስለሆነ ምክንያቱም የትም አይወስደንም እገሌ ብቻ ነው የሞተ ብለን የአንድን ቡድን መሞት ብቻ የምናስተጋባ ከሆነ መፍትሄ ልናመጣ አንችልም ነው። ሁሌም ማልቀስ ነው። ዛሬ አንድ ቡድን ያለቅሳል፣ ነገ ሌላው ቡድን ያለቅሳል፣ ከነገ ወደ ሌላው ቡድን ያለቅሳል። የልቅሶ አዙሪት ውስጥ ነው ልንገባ የምንችል ነው። ከዚህ የልቅሶ አዙሪት ውስጥ ግን ልንወጣ የምንችል ኢትዮጵያዊ እስከሆን ድረስ አንዳችን ለአንዳችን መተሳሰብ፣ መተዛዘን የአንዳችን ህመም ለሌላችን ህመም ሊሆን ይገባል ነው። በተለይ ውጭ ሀገር ያለን ሰዎች የሰው ሀገር ላይ የሰው ዲሞክራሲ ላይ የሰው ኢኮኖሚ እየተጠቀምን እያለን ሀገራቸው ውስጥ የሚኖሩ ማህበረሰቦች ግን ያንን እድል እንዲያገኙ መንፈግ የለብንም ነው። ምናልባት አንድ አንድ ነገር ማለት እፈልጋለሁ በጣም ባጭሩ። እሺ አይ ኤርትራ ተመልሳ ስላለመውረሯ የሚለው ፕሪቶሪያ ላይ ምናልባት ዶክተር ያነሱት ጥያቄ ስላለ ነው፣ የፕሪቶሪያ አግሪመንቱ ላይ ከታየ የኢትዮጵያ መከላከያ ሰራዊት ከሀገር ውስጥ እና ከውጭ የሚደርሱ ትንኮሳዎችን ለማስቆም መብትና ግዴታ አለበት የሚል አንድ አንቀጽ አለ እና ሁሉም ነገር የኢትዮጵያ መከላከያ ሰራዊት ኃላፊነት ነው ሊሆን የሚገባ እንጂ የአንድ ክልል ጉዳይ ወይም የአንድ ቡድን ሀይል ብቻ መሆን የለበትም ነው። እና አለ መፍትሄ ለማለት መልካም። ግራና ቀኝ ሀሳቦችን አስተናግደናል። ሌሎች ጥያቄዎችም ስላሉ በሌላ ጥያቄ ለቀራችሁት እመለሳለሁ። ሌላ አድማጭ ጥያቄ እንከታተልና ጥያቄዎች እንዳግባቡ ዶክተር ኢታናም በስካይፕ ያሉ ሌሎች እንግዶቻችን የሚመልሳሉ። በቪዲዮ ወደ ቀረበው ሌላ ጥያቄ እንለፍ። በአገራችን ሰላም ውስጥ ዲያስፖራዎችም ገብቶ የእምነት አባቶችን ጠይቆ ሰላሙን ለማረጋጋት ምን አይነት ነገሮችን ሊያመቻቹ ይችላሉ የምል ጥያቄ አለኝ። መልካም ወደ ስቱዲዮ ያላችሁትን ላጠናቅ እና ወደ ስካይፕ እንመለሳለሁ። ዶክተር ይታና በአጭሩ ለመመለስ እኔ አሁን ችግሮቹን ስናወራ በምኞት እንዳንዋጥ ነው ኔ ፍራቻ። የምንመኘው ነገር አለ። አንደኛ ሰላም ነው ምንመኘው። አሁን ወንድሜ ስካይፕ ላይ ያወራው ስለ ኢኮኖሚ እድገት ነው። ችግር በጣም ስለበዛ ስለ ኢኮኖሚ ነው ያወራው። ሰላሙንም በተመለከተ ምን ልትረዱ ትችላላችሁ ነው። አሁን እኔ በምኞት እንዳንዋጥ ብዬ በንግግራችንም የፈራሁት ምንድን ነው፣ እየተነጋገርን ያለ ነው ሉዓላዊነቱ ስለተሰበረ ሀገር ነው፣ ስለተረበሸ አገር ነው። አሁን የኢትዮጵያ ድንበር የቱ ጋር ነው ያለው? የሚታወቅ ነገር የለም። የኢትዮጵያን ጉዳይ እኮ ከዚህ በፊት ግጭትም ቢኖር ሰላምን ቢኖር የሚወስነው አብዛኛውን ማዕከል ላይ የተቀመጠ ኃይል ነበር። በጣም ትልቁ ችግር ሉዓላዊነቷ እንዲሰበር ምክንያት የሆነው ማዕከል ላይ መንግስት ነው ተብሎ ስም ተሰጥቶት የተቀመጠ ኃይል መሆኑ ነው። ዜጎች አሁን የሚያለቅሱበት የሚጠይቁት ጥያቄ አብዛኛው ያለው በዚህ የተሰበረ ሉዓላዊነት ላይ ቆምን፣ ምኞት ማውራቱ ብቻ ሊረዳን አይችልም የሚል ፍራቻ አለኝ። ሁለተኛ ላይ የብሔርን ነገር አልፋችሁ የሆነ ነገር ማድረግ ትችላላችሁ ለሚለው ጉዳይ የአገሪቷ ዋና ችግር ምንድን ነውና ነው አሁን አገሪቷን እያመሰ ያለው ነገር ምንድን ነው እና፣ ስለዚህ ይሄንን ነገር ከመንገድ ለማንሳት ራሱ ንግግር፣ ድርድር፣ ክርክር ያስፈልጋል ያልኩት ለዚህ ነው። ወደ ተመልካቾች የስቱዲዮ ታዳሚዎቻችን ልመለስ፣ ጥያቄዎች ልውሰድ። እርስ ማይክሮፎን ያዙ አሉ። እሺ አየሁ፣ ብርሃን እባላለሁ ከዋሽንግተን ዲሲ አካባቢ። የመጀመሪያ ጥያቄ ቀጥታ ለመዓዛ ይሆናል። መዓዛ ከጦርነቱ በፊት ወይ ከለውጡ በፊት በጣም ጥሩ ስራ ስሰሪ አቃለሁ ይኩን ሆነው መሰል የሚባለው ኦርጋናይዜሽኑ ለሴቶች መብት ተሟጋች ነበርሽ ና አሁን ምን ሆነ ምን አልሆነ ሳይሆን የኔ ጥያቄ የሰላም መንገዶች ስለሚል ስለ ወደፊቱ ይሆናል። የኔ ጥያቄ ለትግራይ ሴቶች ላይ ለሚደረገው በደል በኢህአዴግ ጊዜ በነበረ ጊዜ ላረግሹን ነገር አሁን ወደፊት የመቀጠል ሀሳብ አለሽ ሆይ? ምክንያቱም አንዳንድ ጊዜ ሰላም እስኪሰፍን ድረስ ብቻ መጠበቅ የለብንም እስከ መጨረሻ። ምክንያቱም ሴቶች መጎዳዳቸውን አያቆሙም በየቦታው አለና፣ ከሂዩማኒቲ በፖለቲከኛ አይን ሳይሆን በሂዩማኒቲ አይን ሳይሽ ደግሞ አዩ ዊሊንግ አሁን ይሄኛውን የምታረጊውን ተግባር ከሌላ ከአማራ ከአፋር ከኦሮሞ እህቶችሽ ጋር አብረሽ መስራት ትችያለሽ ወይ እንደዚህ አይነቱን ነገር እ አመሰግናለሁ እንደ አጋጣሚ ሆኖ አላወቅሽውም ይሆናል እንጂ የሆንም ብቻ ሳይሆን ሲቄ ስኮላርስ የሚባል ሌሎች ሴቶችን ማብቃት ላይ የሚሰራ ድርጅትም መስረተን ነበር። አዲስ አበባ ዩኒቨርሲቲ ውስጥ ለሚኖሩ ኢኮኖሚክሊ ዲስአድቫንቴጅ ለሆኑ ሴቶችን በትምህርት እነሱን ለማብቃት ብለን ከሌሎች ጓደኞች ጋር ሆነን የመሰረት ነው። ነገር አለ አለመታደል ሆኖ ይህ ልክ የትግራይ ጄኖሳይድ ሲጀመር፣ አብሬ አብራቸው ሰራ የነበሩ ፌሚኒስቶች አብራቸው ሴቶችን ለማብቃት አብረን ስንሰራ የነበሩ ሴቶች የትግራይ ሴቶች ላይ ነው የዘመቱት። ትግራይ ውስጥ አንድ ህጻን ልጅ ስትደፈር ኤቪደንስ አላችሁ ወይ እያሉ ነው ሲጠይቁ ነው የነበረው። እንግዲህ ሲደፍሯት ቪዲዮ እየቀረጹ እንደነበር አይተናል ሁላችንም። ግን በሰአቱ የኢትዮጵያ መንግስት ትግራይን ኮምፕሊትሊ ከኮሚኒኬሽን አውት ስላደረጋት እሱን ኤቪደንስ ማቅረብ አንችልም። ስለዚህ ለሴቶች መብት ያለኝ ተሟጋች ያለኝ አቋም እስከወዲ አሁን አይደለም ከድሮ ጀምሮም ሴት የትም አለም ውስጥ ትኑር ሳብጅኬት ለምትደረግ እነሱን ኢምፓወር ለማድረግ ስሰራ ቆይቻለሁ። አሁንም ማይ ፌሚኒዝም ኢዝ ኖት ዲፐንደንት ኦን ማይ አይደንቲቲ ብቻ አይደለም ለሴቶች ሁሌ መቆማለሁ፣ ግን ይሄ ማለት ትግራይ ውስጥ ያለችውን ሴት ትግሬ ስለሆነች ሴት ስለሆነች ብቻ ሳይሆን ትግራዊት ስለሆነችም ጭምር በደል እሷ ላይ ስለደረሰ እንድጠፋ ማጠኗ ደግሞ ሰው እንዳይወልድ ዘሯ እንዳይቀጥል ስለተደረገ እሷ ላይ ስለሚደርስ ስቃይና በደል ግን ጩኬ ይናገራለሁ። ከአሁን በኋላ ምሰራለሁ። አሁንም እየሰራው ነው ማለት ነው። አሁን የጠየቅሽኝ አንቺ ጥያቄ በጣም ብዙ ሰዎች ይህንን አድረስ ማድረስ ስለምፈልግ ነው። ጦርነቱ ጀኖሳይዱ ከመጀመሩ በፊት ትግራይ ውስጥ ስንሰራ የነበርነው ስራ፣ በኋላ ሴቶች ሲደፈሩ የትግራይ ወንዶች እኮ እንዲሁ ተፈጥራቸው ደፋሪዎች ናቸው የሚለውን ናሬቲቭ ፑሽ ለማድረግ የእኔን ኢንተርቪው የእኛን ስራ ተጠቅመውበታል። ይሄች ፋንዳሜንታል የሆነ ችግር አለው። ግጭት ላይ የሚፈጠሩ የሴቶች መደፈርና ኖርማል ሴቲንግ ላይ የሚፈጠሩ የሴቶችን መዳፈር ሁለት የተለያዩ ነገሮች ናቸው። አካደሚክልም በፊሎዞፊም ሁለት የተለያዩ ነገሮች ናቸው። ዓለም ውስጥ እዚህ ቁጭ ብለን እኛ ስንነጋገር አብዛኛው ሴቶች ተጨቁነው ነው የሚኖሩት የትም ሀገር ውስጥ እዚህ ሀገርም ሌላ ሀገርም ትግራይ ውስጥ የነበረው እንቅስቃሴ ትንሽ ለየት የሚያደርገው ምንድን ነው፣ እንደኔ ያሉ ሴቶች መብት አግኝተው ሴቶች ላይ የሚደርስ ማንኛውም አይነት ሰብጂኬሽን ልክ አይደለም ብለን ለመናገር የሚያስችለን መድረክ ነበር የሚያስችለን ሶሳይቲ ነበረን። ሴቶች ላይ የሚደርሱ ጥቃቶች ልክ አይደለም ብሎ እኛን የሚደግፍ ለመነጋገር ፍቃደኛ የሆነ ህዝብ ስለነበር ነው እኛ ወተን መናገር የቻልነው። ወይዘሪት ማዛ አመሰግናለሁ። የመጨረሻው ጥያቄ እንደ ሰው ሁላችሁንም ራሳችሁን የምትጠይቁት ሊሆን ይችላል። ዘላቂ ሰላም ፍለጋው ከግለሰብ አስተሳሰብ ሊነሳና ምናልባትም መለስ ብሎ ራስን የመጠየቅ እድል ጭምር ይሰጥ ይሆናል። ይሄ ሁሉ ግን ለምን የሚል ነው። ባለፉት ሁለትና ሶስት አመታት የታየው ለማመን ከሚችሉት በላይ የሆነ ጭካኔ ምንጩና አላማው በእርግጥ ምንድን ነበር? ምንም ይሁን ማን አላማው ወይም ምክንያቱ፣ ሌላ መንገድ አይኖረው ይሆን? በመጨረሻው የፈለጉትን ማስገኘት ይቻላል ወይ? ከዛስ? ለዚህ ጥያቄ በስካይፕ ከሚገኙት እንግዶቻችን የመመለስ እድል አላገኙት። ለአቶ አለማየሁ ፈንታውና ለዶክተር ደረሰ እድል ሰጣለሁ። አቶ አለማየሁ መጀመሪያ ታንክ ዩ አሉላ፣ ብዙ ሐሳቤን ሳልሰጥ ብዙ ጉዳዮች ለተንሸራሸሩ አድሬስ ማድረግ የምፈልገው አለባብሰው ቢያርሱ በአረም ይመለሱ ይባላል እና ውይይቱ የተጀመረ አይመስልኝ። በተደጋጋሚ የምንሰማው ነገር እዚህ ስቱዲዮ ኦዲየንስ ውስጥ ካሉትም መድረክ ላይ ተናጋሪ ካሉትም አንድ ሃንጋፕ ያደርግንበት አንድ አይዲያ አለ። ኢትዮጵያን ከአገዛዝ መነጠል እንችላለን ወይ? ጋምቤላ ጄኖሳይድ፣ ትግራይ ጄኖሳይድ፣ የአማራ ጄኖሳይድ ወዘተ ወዘተ በኢትዮጵያ ስልጣን ላይ በወጡ አገዛዞች የተፈጸሙ ወንጀሎች ናቸው። ኢትዮጵያ የምትባል ኤንቲቲ አብስትራክት ኤንቲቲ የፈጸመችው ወንጀል አይደለም። ኢትዮጵያ የምትባል ኤንቲቲ ካልፈረሰች የዘርጭፍጨፋ አይቆም የሚባል አንድምታ አለው። አይዶንገር ዘላቂ ሰላም ማምጣት የሚቻለው ፍትሃዊ የሆነ ስርአት አቶ አለማየሁ ተቋርጠዋል። ዶክተር ደረሰ የመጨረሻው እድል የእርሶ ነው። አመሰግናለሁ። አሉላ በሁለተኛ ዓለም ጦርነት ወደ አርባ ሚሊዮን ሰው ሞቷል። ብዙ ሀገራትና ዜጎች አልቀዋል። ግን የዘር ፍጅት ወይም ሆሎካስት ጀኖሳይድ ደረሰበት የተባለው የአይሁድ ሕዝብ በስድስት ሚሊዮን አይሁዶች ሞተዋል። ጦርነት ሲደረግ፣ በጦርነት ጊዜ በሲቪሊያን ላይ የሚደረግ አትሮሲቲስ አለ፣ ወይም መንግስታት የጦር አዋጅን አልፈው የሚፈጽሟቸው የጦር ክራይምስ የሚባለዋል። አንዳንድ ጊዜ አንድ ጎሳ ታርጌትን ሊሆን ይችላል፣ ኤትኒክ ክሌንዚንግ እንለዋለን፣ ወይም ጅምላ የህዝብ ፍጅት ወይም ጀኖሳይድ የሚባለው አለ እነዚህ ሁሉ ድንበራቸው የትኛው ነው የጦር ወንጀል፣ የትኛው ነው ጄኖሳይድ፣ የትኛው ነው ክሊንዚንግ የሚለውን ለመተርጎም አይደለም ሰፊው ህዝብ፣ የህግ አዋቂዎች እራሱ ሲሟገቱበት ነበር። አሁን ወንድሜ አቶ አለማየሁ ፈንታው እንዳለው ትግሬው ጄኖሳይድ ደርሶብኛል ይላል፣ አኘዋኩ ጄኖሳይድ ደርሶብኛል ይላል፣ አማራው ጄኖሳይድ ደርሶብኛል ይላል፣ ኦሮሞው ከምኒልክ ጊዜ ጀምሮ ጄኖሳይድ ደርሶብኛል ይላል። ሁሉም ሞች ያለው ሁሉም አልቅ ያለው ህዝቤ ተጎድቷል። ሁሉም ቪክቲም። እንደ ኢትዮጵያ፣ እንደ ሀገር ይሄንን ወንጀል ይሄንን ህመም ይሄንን እልቂት ከየጊዜው የሚያመጣው ምንድን ነው ስንል አቶ አለማየሁ ጥሩ አድርጎ አስቀምጦታል። ሀገረ መንግስቱ አገዛዝ መሆኑን በዜጎች መብትና እኩልነት ላይ እና በመንግስት ደግሞ ለዜጎች ስልጣን ታዛዥን ነው በዚህ ላይ እየተመሰረተ አለመሆኑ እኔ የሚገርመኝ ነገር ይህን ያህል ሁላችንም ለወገናችንና ለብሔረሰባችን የምንቆመውን ያህል አጠገባችን ያለው ሰው እልቂት ኤምፐታይዝ ማድረግ የማንችልበት ምክንያት እና ሀገር ደግሞ ለሁላችን የሚበቃ ፍትህ፣ በኩልነትና በዴሞክራሲ ላይ የሚቆም ሀገር አድርጎ ይህንን የማያልቅ የበደልና የተጠቂነት ስሜት የምንቆርጠው መቼ ነው? መቼ ነው ሰው ምን መልካም አመሰግናለሁ አመሰግናለው መቼ ነው ሰው ምን ሆነው ብለዋል። እንግዲህ የሚያነጋግር ነው። ብዙ ጥያቄዎችም ይቀጥላሉ። የስካይፕ እንግዶቻችን ዶክተር ደረሰ ጌታቸው፣ አቶ አለማየሁ ፈንታው፣ ዶክተር አለማየሁ ብሩ፣ እዚህ በስቱዲዮ የምትገኙ እንግዶቻችን የተሳተፋችሁ ዶክተር ኢታና ሀብቴ፣ ወይዘሪት መዓዛ ግዴ፣ አቶ ሄኖክ አበበ፣ እንግዶቻችን ሁላችሁንም አመሰግናለሁ ለተሳትፏችሁ። እዚህ ስቱዲዮ የተገኛችሁ ታዳሚዎቻችንም በትግስት ከአንድ ሰዓት ተኩል በላይ ለፈጀ ጊዜ በንቃትም ተሳትፏችሁ፣ አንዳንዶቻችሁም ጥያቄያችሁን ማስተናገድ ሰዓታችን እስኪያጥርን ድረስ በመቆየታችሁ ይሄ ውይይት ይቀጥላል። በሌሎች መሰል ዝግጅቶች መልሰን እንጋብዛችኋለን። ለጥሩ ጊዜያችሁ ለተሳትፏችሁም ጭምር እናመሰግናለን። ጊዜ ይስጥልን። ተመልካቾቻችን ዝግጅታችን እዚህ ላይ ተጠናቋል። መልካም ጊዜ አድማጮቻችን አብራችሁን ስለቆያችሁ እጅግ አብዝተን እናመሰግናለን። የዚህ ውይይት ተከታይ ክፍል በንገው ምሽት ይቀርባል። በተጨማሪም በዌብሳይት ና ማህበራዊ ድረገጾቻችን ላይም በምስል ጭምር ታገኙታላችሁ። መልካም ምሽት ይሁን እያልን እዚህ ላይ እንሰናበታለን። ሳስተናግዳችሁ የቆየሁት ኤደን ገረመው የምሽቷ